የዛሬው የአፍሪቃ ህብረት የቀድሞው የአፍሪቃ አንድነት ድርጅት የመመስረቻ ቻርተርን ካረቀቁ አንዱ ነበሩ አቶ ተሾመ ገብረ ማርያም ቦካን። ከዛሬዋ አዳማ ከተማ አቅራቢያ ሰቀቅሎ ከተሰኘች የገጠር መንደር በ1923 ዓ ም የተወለዱት አቶ ተሾመ በልጅነታቸው አባጠና የሚል የፈረስ ስም ተሰጥቷቸው ነበር። በንጉሳዊው ስርዓተ መንግስት የመጀመሪያው ጠቅላይ አቃቢ ህግና ሚኒስትር ደኤታ ሆነው ያገለገሉት አቶ ተሾመ የህግ ትምህርታቸውን በካናዳው የማክጊል ዩኒቨርሲቲ ተከታትለዋል። ስራቸውን የጀመሩት ግን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የሕግ አማካሪና ልዩ ረዳት ሆነው ነው። የቀድሞው የኢትዮጵያ የህግ ባለሙያዎች ማህበር ፕሬዚደንት አቶ ወንድማገኘሁ ገብረስላሴ የአገሪቱን የማዕድን አዋጅ የተሟላ ለማድረግ ላቅ ያለ ሚና ተጫውተዋል ሲሉ ይናገራሉ። ኢትዮጵያ ውስጥ የተለያዩ አዋጆች ነበሩ። የማዕድን ህግን የተመለከቱ ፕላቲነም ፍለጋ፣ የወርቅ ፍለጋ ስራ እንዴት መሰራት አለበት የሚባሉ የተቆራረጡ ህጎች ነበሩ። አቶ ተሾመ ወደ ማዕድን ሚኒስቴር ከመጡ በኋላ አንዱ ትልቁ ስራ እንግዲህ የሰሩት በአስራ ዘጠኝ መቶ ስልሳ ሁለት ይመስለኛል በኢትዮጵያ አቆጣጠር ወይም ሰባ ሁለት በፈረንጅ ያንን አዋጅ የተሰራው የተዘጋጀው በሳቸው ጊዜ የአዋጅ ተሟልቶ የተለያዩ ድንጋጌዎችን ይዞ እንዲወጣ አድርገዋል። የቀዳማዊ ኃይለ ሥላሴ የልጅ ልጅ የሆኑት ልዑል በዕደ ማርያም መኮንን የአፍሪቃ አንድነት ድርጅት የመመስረቻ ቻርተር ዝግጅት ላይ አቶ ተሾመ በጊዜው ውጭ ጉዳይ ሚኒስትር ከነበሩት አቶ ከተማ ይፍሩና አቶ ክፍሌ ወዳጆን ከመሳሰሉ ባለሙያዎች ጋር ላቅ ያለ ሚና መጫወታቸውን ለዶይቸቨለ ተናግረዋል። ልዑል በዕደ ማርያም በኮሎኔል መንግስቱ ኃይለ ማርያም የደርግ አስተዳደር ስርዓት ላይ የሰላ ትችት የሚሰነዝሩት አቶ ተሾመ ከቀዳማዊ ኃይለስላሴ ባለስልጣናት ጋር ለስምንት ዓመታት ያክል በእስር ላይ መቆየታቸውን ያስታውሳሉ። ያው በቀድሞ ባለስልጣንነት ነው እና ከዛ በኋላም ጦር ፍርድ ቤት እንዲቀርቡ ተደርጎ ጦር ፍርድ ቤቱ በነፃ ለቋቸው፣ ነገር ግን መፈታት ሳይችሉ ቀርተዋል እና እንዲያውም በጊዜው በተከራከሩት ያው መንግስትን ከነ ፈረንሳይ ሬቮሉሽነሪ ሮቤስፒየር በመመሰል በጉልበት ስልጣን እንደተያዘና ፍርድ ሳይሆን የጉልበት ነገር እንደሆነ ተከራክረው የለም ማየት እንችላለን ብሎ ጦር ፍርድ ቤቱ ካየ በኋላ ግን ጉዳያቸውን ነፃ ለቋቸው ነው። ነገር ግን አልተፈቱም። አቶ ተሾመ ገብረ ማርያም በስማቸው ባቋቋሙት የጥብቅና ተቋም እስከ ህይወታቸው ፍጻሜ በተለያዩ ጉዳዮች ላይ የማማከር አገልግሎት ሲሰጡ ቆይተዋል። ከእስር በተፈቱ ማግስት በፖለቲካና ህግ አማካሪነት የተሰጣቸውን ስራ ጥለው በጥብቅና ሙያ የተሰማሩት አቶ ተሾመ የአፍሪቃ ሀገራት የማዕድን ዘርፍን አስመልክቶ የተባበሩት መንግስታት ድርጅትን ያማክሩ ነበር። ልዑል በዕደ ማርያም አቶ ተሾመን ስኬታማ ሲሉ ይገልጧቸዋል። የመጀመሪያው ኢትዮጵያዊ ጠቅላይ ዐቃቤ ህግ ሆነው አገልግለዋል። ከዛ በኋላም መገናኛ ሚኒስቴር፣ በኢትዮጵያ አየር መንገድ ዋና የህግ አማካሪነት፣ በስራ ሚኒስቴር በዋና ዳይሬክተርነት በልማት ባንክ ዋና የህግ አማካሪ፣ በማዕድን ሚኒስቴር ደግሞ በሚኒስትር ዴኤታነት አገልግለዋል። ከዛ በኋላ ደግሞ በዚህ በኢንተርናሽናል ድርጅቶችም ሆኑ እዚህ ሀገር የሚመጡ ኢንቨስተሮችን በመወከል ትልቅ የህግ ቢሮ በመክፈት ሲያገለግሉ ቆይተዋል። የቀድሞው የኢትዮጵያ የህግ ባለሙያዎች ማህበር ፕሬዝደንት አቶ ወንድማገኘሁ ገብረ ሥላሴ አቶ ተሾመ በተደጋጋሚ ለተሻሻለው የኢትዮጵያ የማዕድን አዋጅ አስተዋጽኦ ሲያበረክቱ ቆይተዋል ሲሉ ይናገራሉ። የውጭ የማዕድን ኩባንያዎችን ወደ ኢትዮጵያ የጋብዙ እንደነበር የሚያስታውሱት አቶ ወንድማገኘሁ ለኢትዮጵያ የህግ ባለሙያዎች ማህበር መጠናከር ድጋፍ ያደርጉ ነበር ሲሉ ያስታውሷቸዋል። የአቶ ተሾመ ገብረ ማርያም ቦካን የቀብር ስነስርዓት በዛሬ ዕለት በአዲስ አበባው የቅድስት ሥላሴ ካቴድራል ቤተክርስቲያን ተፈጽሟል።